አድራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞስ ጋሩ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክቡራን አድማጮቼ እንደምን አመሻችሁ። እግዚአብሔር ይመስገን በያለንበት ስፍራ ሁሉ በሰላም ውስጥ ጠብቆን እንደገና ደግሞ ለዚህች ለተወደደች የሰኞ ምሽት እግዚአብሔር አምላካችን አድርሶናል። ከወትሮ በበለጠ ሁኔታ እግዚአብሔር አምላካችን በዚህች ምሽት ዛሬም እንደሚናገረን ተስፋ እናደርጋለን። ክብር ለሚገባው ለእግዚአብሔር ለአምላካችን ክብርን እየሰጠን በፊቱም ልባችንን አፍሰን እስከ ሰዓቱ ፍጻሜ ድረስ አንድ ላይ አብረን እንቆያለን። በእውነት ድንቅ ነገሮችን የእጆቹንም የመንግሥተ ሰማያትንም ሥራ ሁሉ ገላልጦ ያስተምረናል፣ ያሳየናል። እግዚአብሔር በዚህ ሁሉ ታላቅ መሆኑን እንረዳለን። እግዚአብሔር በዚህ ሁሉ ውስጥ ታላቅ የማይሳሳት፣ የማይደነጋገር መሪ ለዘመናት የሚዘልቅ ብቻውን አምላክ እንደሆነም እንረዳለን። ሐሳቡን ለሰው ልጆች ለሚገልጥ ጌታ እንዲህ እያል ምስጋና እናቀርባለን። ፍላ እግዚአብሔር አምላካችን ሆይ ምስጋናን እናቀርብልሃለን። ከልባችን ከሞላው ብዙ ነገር ካደረክልን ውስጥ እግዚአብሔር ሆይ እስቲ በፊትህ ስላደረክልን ነገር፣ ድንቅ ስላደረክልን ነገር፣ ውብን ነገር ስላደረክልን ምን እንከፍልሃለን? አንተ እግዚአብሔር አምላኬ ሆይ ብራ አያሻህም አንተ ልል እግዚአብሔር ሆይ ወርቅ ዣንጥላ አያሻህም። አንተ እግዚአብሔር አምላኬው የተለያዩ ኮርማ በሬዎችና እነሆ የበግ ጠቦት አያሻህም። የባሪያዎችን የከናፍርት ፍሬ ለመቀበል በዚህን ጊዜ ከልባችን የሚወጣውን ምዝጋና ለመቀበል ከማደሪያ እግዚአብሔር ሆይ ነክተ ታዳምጣለ ልመናችን፣ ምዝጋናችን መቅደስን በዚህ ሰዓት ጥሶ ስለሚገባ በፊትም ስለሚከብር እጅግ ደስ ይለናል። እግዚአብሔር ሆይ ስለዚህም ደግሞ በወደድከን ፍቅር እስከ መጨረሻው እንደምታጸናን፣ እስከ መጨረሻው እንደምትመራን እግዚአብሔር አባቴና አምላኬ ወጀብና ውካታው ነፋሱም ሊጥለን ቢፈልግ እንኳ አንተ ወጀቡን ሁሉ አንተ እግዚአብሔር ሆይ ነፋሱን ሁሉ ጸጥ ስለምታደርግ እንታመንብሃለን። ይደክማል፣ ይታክታል፣ ሥራ ይፈታል፣ እንቅልፍ ይዘዋል፣ ሸምግሏል፣ አርጅቷል ብለን ፈጽሞ ስለ አንተ አንሰጋም። እግዚአብሔር አባቴና አምላኬ ሆይ ስምን መጥራት የማይገባን እኛ ደካሞችና ኢሚንት ባሪያዎች በፊትህ ደግሞ ስለታወቅን ታወቅን በፊትህም ደግሞ በጌታ በኢየሱስ ክርስቶስ በኩል እንድንከብር ስለ ረዳህን ክብር ክብር ክብር፣ ለስሜ ይሁን። እግዚአብሔር ሆይ በዚህን ጊዜ ወገኖቼ ራዲዮ ናያቸውን ከፍተው የሚያደምጡ ብዙዎች ናቸው። በተለያየ አይነት ሁኔታ ውስጥ የሚያሉ ብዙዎች ናቸው። በተለያየ ችግር ውስጥ የሚያሉ ብዙዎች ናቸው። ሁሉም እግዚአብሔር ሆይ ወደ አንተ ቀርቧል። ሁሉም በዚህን ሰዓት ተስፋ አድርጎሃል። የሁሉም አይኖች ደግሞ በዚህን ሰዓት ወደ አንተ ናቸው እግዚአብሔር ሆይ እግዚአብሔር ሆይ ታምኜ ወደ አንተ ጸልያለሁ። ለእነዚህ ወገኖቼ ለእኔም ለወንድም ያለማየውም ከእኔ ጋር በዚህ ላለው እግዚአብሔር ሆይ እንድትገለጥ መድኀኒትነትህ ደግሞ እግዚአብሔር ሆይ በዚህን ሰዓት እንዲገለጥ ታምኜ ወደ አንተ ጸልያለሁ። እግዚአብሔር አባቴና አምላኬ ሆይ የሰውን ቋጠሮ የምትፈታ የሰውን ሸክም የምታቅልህ፣ እነሆ የገበጠውን ሕይወታችንን ቀና አድርገ እግዚአብሔር በፊትህ ደግሞ በነጻነት እንድንመላለስ የምትረዳን ከሰይጣን ከዚያ ዓለም ባርነት፣ ከሥጋ ባርነት፣ ከተለያየ ኢየሱስ ባርነት አላቅቀ ደግሞ በፊትህ የምታቆመን አንተነህና እጅግ አድርገን እናመሰግንሃለን። እግዚአብሔር አባቴና አምላኬ ሆይ እኛን ብቻ ሳይሆን ዘርዘሮቻችን ሁሉ ላንተ ይገዙ። ልዑል ሆይ በቀረው በሕይወታችን ዘመን ስምህን እያስከበርን ስምህን እግዚአብሔር አምላኬ ሳናጐድፍ ሐሳብህን፣ ፈቃድህን እያገለገልን ማለፍ እንድንችል ጸጋህን፣ ጥበብህን፣ ማስተዋልህን አብዛልን። በደላችንንም ይቅር በል። በዚህ ጊዜ ጸሎታችንን ስለ ሰማ ክብር ለስሜ ይሁን። አሁን የምንማረውን ቃልህን በጌታ መንፈስ ቅዱስ አስተማሪነት ደግሞ ገላልጠ እንድትናገረን እንለምናሃለን ስለ ሰማህን አሁንም ደግመን ስምን ከፍ ከፍ እናደርጋለን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ባከበርከው በአንድ ልጅ ስም አድማጮቼ እግዚአብሔር አምላካችን ከማደሪያው ሆኖ የኔና የእናንተን ልመና ሰምቷል። የኔና የእናንተን ምስጋና ተቀብሏል። በቃ እምነት ብቻ ነው የሚያስፈልገን። እምነት ብቻ ነው የሚሠራው እንጂ ሌላ የቃላት ጋጋታ አያስፈልግም። እግዚአብሔር በዚች ጊዜ የኔና የናንተን ልመና በትክክል አድምጧል። እግዚአብሔር ደግሞ የልጆቹን ልመና ሰምቶ ለመመለስ ጨካኝ አምላክ አይደለም። እግዚአብሔር እየተመሰገነ ይሁን። ባለፈው ምሽት ክፍለ ጊዜ ጥናታችን ከምዕራፍ ስምንት የተመለከት ነው ዝናቡ ስለ ማቋረጡ ምድርም ከዚያ በኋላ ስለ መድረቁ ኖ ከመርከብ ስለ መውጣቱ እና መሰውያን መስራቱ እንዲሁም መስዋዕትን ስለ ማቅረቡ ተመልክተን ነበረ። ዛሬ ደግሞ ከኦሪት ዘፍጥረት ምዕራፍ ዘጠኝ አብረን የምንመለከተው አዳዲስ መመሪያዎችን እግዚአብሔር ስለ መስጠቱ የኖህና የልጆቹን ኀጢአት የሚሉት አበይት ጉዳዮች ይሆናሉ ማለት ነው። አዳዲስ መመሪያዎች እግዚአብሔር ስለ መስጠቱ፣ ፈጠን ፈጠን በሉ። የኖህና የልጆቹ ኀጢአት የኖህና የልጆቹ ኀጢአት የሚሉቱ አብይ ወይም ደግሞ ዋና ዋና የምንመለከታቸው ጉዳዮች ይሆናሉ ማለት ነው። ስለዚህ መጽሐፍ ቅዱሶቻችሁ እንደ ወትሮ ሁሉ ገለጥ ገለጥ አድርጋችሁ ኦሪት ዘፍጥረት ምዕራፍ ዘጠኝን ተመልከቱ። አዲስ ጅማሬ ገብተናል። እግዚአብሔር የሰው ልጅ ራሱን እንዲያስተዳድር ኃላፊነትን መቀበል እንዲችል በዚህን ጊዜ እያለማመደው ነው። ይህንንም እያየን ነው። ይህንንም ከኖ ጋር ካደረገው ቃል ኪዳን የምንመለከተው ይሆናል። እዚህ ላይ መዘንጋት የሌለብን እግዚአብሔር ከኖ ጋር ቃል ኪዳን ሲያደርግ ከእኔና ከእናንተ ከጠቅላላ የሰው ልጆች ጋር መሆኑን ነው እስቲ ስለ አዳዲስ መመሪያዎቹ ከቁጥር አንድ እንመልከት። እግዚአብሔርም ኖኅንና ልጆቹን ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት ሲላቸው እንመለከታለን። እግዚአብሔር ለኖህ የነገረው የመጀመሪያው ነገር ብዙ ተባዙ፣ ምድርንም ሙሏት የሚል ነው። የሰው ቁጥር እንደገና ማደግ አለበት። እግዚአብሔር ይህን ትእዛዝ የሰጠው በጣም በተለየ ሁኔታ ነበር። ዛሬ የሰው ቁጥር በጣም በበዛበት እንዲያውም አስጊ በሆነበት ጊዜ ነው ያለ ነው። ኖኅ የነበረበት ሁኔታ ግን በጣም የተለየ ነበረ። በአካባቢው ያሉት እርሱና ቤተሰቡ ብቻ ናቸው። ቁጥር ሁለትን ተመልከቱም አስፈሪነታችሁና አስደንጋጭነታችሁ በምድር አራዊት፣ በሰማይም ወፎች በምድር ላይ በሚንቀሳቀሱትም በባሕር አሶችም ሁሉ ላይ ይሁን። እነርሱም በእጃችሁ ተሰጥተዋል ይላል። እንዴት የሚደንቅ ቃል ነው! የቃል ኪዳኑ ሌላው ገጽታ ደግሞ ሰው እንስሳትን እንዲገዛና ጥበቃም እንዲያደርግላቸው ነው። እንደምናውቀው ከዚህ በፊት ሰው ሥጋ በላ አልነበረም። እንስሳት በሙሉ ለማዶች ነበሩ። ለማዳ እንስሳን መመገቡ ደግሞ ለአእምሮ ይከብዳል። የጥፋት ውሃ ከመምጣቱ በፊት እንስሳት ራሳቸው ነበር ወደ ኖህ የመጡት። ሰውን አይፈሩም ነበር። አሁን ግን እንስሳት ሰው ሲያዩ ይደነግጣሉ፣ ይፈራሉ። ያም ሆኖ የሰው ልጅ ለእንስሳት ኃላፊነት አለበት። የሰው ልጅ በእንስሳት ላይ ይኖ ሊባል የማይችል እልቂት እያደረሰ ነው። ብዙ እንስሳትም ከምድር ገጽ እየጠፉ ነው። ሕግ ባይኖር ኖረው ለሚያስገኙት ገንዘብ ሲባል ብቻ በውቅያኖስ ያሉት አሳ ነባሪዎች በሙሉ በተገደሉ ነበረ። በአንድ ወቅት በዱር አራዊት ተሞልቶ የነበረው ጫካ ዛሬ አንድ እንኳን ፈልጎ ማግኘት የሚያቅትበት ሁኔታ አለ። ሰው እየገደለ ጨርሷቸዋል። ለእንስሳት ጥበቃ ማድረግ አለብን። እንደዚያ ማድረጋችንም ነው የሚበጀን። ሰው ጨካኝ ፍጡር ስለሆነ ለአንዳንድ ጥቅማ ጥቅም ሲል የቀሩትን እንስሳት ከማጥፋት ወደ ኋላ አይልም። ለእንስሳት ጥበቃ የሚያደርግ መንግሥት ያስፈልገናል። ቁጥር ሦስት ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ፣ ሁሉን እንደ ለመለመ ቡቃያ ሰጠኋችሁ ይላል እግዚአብሔር እዚህ ላይ ከእግዚአብሔር ለሰው አዲስ የአመጋገብ ሥራ ሲሰጠው እንመለከታለን። መጀመሪያ ሰው አትክልት በል ነበር እንጂ ስጋ በላ አልነበርም። ከጥፋቷ በፊት ሰው የሚመገበው አትክልትና ሌሎች ቡቃዮችን ነበር። አሁን ግን የእንስሳትን ሥጋ እንዲበላ ለኖኅ ነገረው። የአንዳንድ ሰዎች ሃይማኖት ሥጋ መብላት አለብን ወይስ የለብንም ወደሚለው ዝርዝር ጉዳይ እንኳ እንደሚወርድ አውቃለሁ። አንድ ጊዜ ከአንዲት ሴት ጋር እየተነጋገርኩ ነበረ። ሴትዮዋ በሃይማኖቷ ምክንያት አትክልት ብቻ እንደምትመገብ አጫወተችም። እኔም በጨዋታችን መሃል ከኖኅ ዘመን በፊት የነበሩ ሰዎች በሙሉ አትክልት ይመገቡ እንደ ነበር ነገርኳት። ሴትዮዋ በጣም ደስ አላት። ከእኔ የሰማችውም ሐሳብ የሃይማኖቷን እውነተኝነት ልዩ በሆነ ሁኔታ ሊያረጋግጥላት እንደሚችል አሰበች። ሴትየዋ ልብ ያላለችው ነገር ግን እነዚያን በኖኅ ዘመን የነበሩትን ሰዎች አትክልት በል መሆናቸው ከጥፋት ሊያድናቸው አለመቻሉን ነው። አዎ ከኖኅ በፊት የነበሩ ሰዎች አትክልት ስለሚበሉ ከጥፋት ሊድኑ አልቻሉም። ሥጋ እንዲበላ እግዚአብሔር ለሰው ልጅ ፈቅዶለታል። ደም መብላትን ግን አልፈቀደለትም። ቁጥር አራት ነገር ግን ነፍሱ ደሙ ያለችበትን ሥጋ አትብሉ ይላል። ደሙ ተሟጦ መፍሰስ አለበት ማለት ነው። ደም ሕይወት ነው። ደሙ ተሟጦ እንዲፈስ መደረጉ እንስሳውን ብዙ ላለማሰቃየትና በትክክል መሞቱን ለማረጋገጥ ይረዳል። የእንስሳትን ሥጋ ስንበላ ምንም ደም እንደሌለበት እርግጠኛ መሆን መቻል አለብን። ነፍሳችሁ ያለችበትን ደማችሁን በርግጥ እሻዋለሁ፣ ከአራዊት ሁሉ እጅ እሸዋለሁ፣ ከሰውም እጅ ከሰው ወንድም እጅ የሰውን ነፍስ እሻለሁ። ከዚሁ ጋር በማያያዝም የሰውን ደም የሚያፈስ ሁሉ ደሙ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥሮታልና ይላል ቁጥር ስድስት ደግሞ። አሁን ያነበብኩት ቁጥር አምስትና ስድስትን ነው። እዚህ ላይ ወገኖቼ እግዚአብሔር የሰውን ልጅ ጥበቃ የሚያስፈልገው መሆኑንና መንግሥታዊ ሥርዓትን ሲያስተዋውቅ እንመለከታለን። ነፍሰ ገዳዮችን እንዲገድል ለመንግሥት ሥልጣን የሰጠው እግዚአብሔር ነው። እንዴ፣ ምን ማለት ነው? ልትሉኝ ትችላላችሁ። አለበለዚያ እንግዲህ ካላመናችሁኝ ቁጥር አምስትና ስድስትን እስቲ መለስ ብላችሁ በትክክል አንብቡ። ነፍሰ ገዳዮችን እንዲገድል ለመንግሥት ሥልጣን የሰጠው እግዚአብሔር ነው። በኖ አማካይነት እግዚአብሔር ከሰው ጋር ባደረገው ኪዳን መሠረት የሰው ልጅ ዘር መብዛትና መባዛት ነበረበት። የሰው ልጅ እንስሳትን ሁሉ እንዲገዛና በአዲስ የአመጋገብ ሥርዓት የተሰጠውም በዚሁ በአዲሱ ኪዳን ወቅት ነበረ። የሰው ልጅ የእንስሳትን ሥጋ እንዲመገብ ቢፈቀድለትም ደማቸውን ግን በፍጹም መብላት እንደሌለበት ማስጠንቀቂያ ጭምር ተነገረው ተሰጠውም። አሁን ደግሞ ሰውን የገደለ ምን ይሁን ይላል? ይገደል ይላል። ተመልከቱ። ሰውን የገደለ ይገደል ለሚለው ሕግ ምክንያት ሊሆነን የሚችል መንግስታዊ አሰራርን እንመለከታለን። በአሁኑ ዘመን ሰዎች ምን ያክል ከመጽሐፍ ቅዱሳዊ አመለካከት እንደ ራቁ ሳስብ እኔ ይገርመኛል። ሰውን የገደለ ይገደል የሚለው ሕግ ተግባራዊ እንዳይሆን ዳኞች፣ ጠበቆችንና ታላላቅ ፖለቲከኞችን ጨምሮ በተለያዩ አገሮች ከፍተኛ ቅስቀሳ እየተደረገ ነው። በብዙ ቦታም ተሳክቶላችኋል። ውጤቱ ምን እንደሚሆን መገመት ትችላላችሁን? ወንጀል ይበዛል፣ አመፅ ከቁጥጥር ውጭ ይሆናል። እኔ እንደማምነው መንግሥት ነፍሰ ገዳይን የመግደል ሥልጣን አለው። መጽሐፍ ቅዱስ የሚያስተምረውም ይህንኑ ነው። በአንዳንድ የከተሞቻችን መንደሮች ከምሽት በኋላ ያለ ስጋት መንቀሳቀስ እንደማይቻል ብዙዎቻችን የምናውቀው ጉዳይ ነው። በየስፍራው ጥበቃ የሚያደርጉልን የመንግሥት ወታደሮች፣ በቀበሌም የተመረጡ አገልጋዮች፣ አዎ በሰፈራችን ሞልተዋል። ለእኔ እንደሚገባኝ አንዱ ምክንያት ባለሥልጣኖች ለወንጀል ተገቢውን ክብደታ አለመስጠታቸው ነው። የሰውን ደም የሚያፈስሉ ደሙ ይፈሳል። ቁጥር ሰባት እናንተም ብዙ ተባዙ፣ በምድር ላይ ተዋለዱ፣ እርቡባትም ይላል። ይህ መመሪያ በቁጥር አንድም ተነግሯል። እግዚአብሔርም ለኖህና ለልጆቹ እንዲህ ብሎ ተናገረ። ቁጥር ስምንትና ዘጠኝ ተመልከቱ። እኔም እነሆ ቃል ኪዳኔን ከእናንተ በኋላ ከሚመጣው ከዘራችሁ ጋር ምን አደርጋለሁ ይላል፣ አቆማለሁ ይላል። ከእናንተ በኋላ ከሚመጣው ከዘራችሁ ጋር የሚለው መላውን የሰው ልጅ ይመለከታል። ቁጥር ዐሥር ከእናንተ ጋር ላሉትም ሕያው ነፍስ ላላቸው ሁሉ ከእናንተ ጋር ከመርከብ ለወጡት ለወፎች፣ ለእንስሳትም፣ ለምድራራዊትም ሁሉ ለማንኛውም ለምድራራዊት ሁሉ ይሆናል ይላል። በዚህ ቃል ኪዳን መሠረት ሁሉም የእግዚአብሔር ፍጥረታት ተካተዋል። አንበሳና በግ አብረው በአንድነት የሚኖሩበትና አንዱ ሌላውን ጨርሶ የማይጎዳበት ሥርዓት እንደሚመጣ ነቢዩ ኢሳይያስ ትንቢት ተናግሯል። ሐዋርያው ጳውሎስም ፍጥረት በሙሉ በታላቅ መቃተት ውስጥ እንደሆነ አመልክቷል። ከኖህና ከፍጥረታት ጋር እግዚአብሔር ያደረገው ኪዳን የእግዚአብሔር መንግሥት በዚህ ምድር እስክትመሠረት ድረስ የጸና ነው። ወገኖቼ፣ ቃል ኪዳኔንም ለእናንተ አቆማለሁ፣ ሥጋ ያለውም ሁሉ ዳግመኛ በጥፋት ውሃ አይጠፋም፣ ምድርንም ለማጥፋት ዳግመኛ የጥፋት ውሃ አይሆንም። እግዚአብሔርም አለ በእኔና በእናንተ መካከል ከእናንተም ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም የማደርገው የቃል ኪዳን ምልክት ይህ ነው። ቀስቴን በደመና አድርጌያለሁ የቃል ኪዳኑም ምልክት በእኔና በምድር መካከል ይሆናል ይላል። ከቁጥር ዐሥራ አንድ እስከ ዐሥራ ሦስት ያለውን ይመለከቷል። ቀስተ ደመና ወገኖቼ የቃል ኪዳን ምልክት ነው። ከቁጥር ዐሥራ አራት እስከ ዐሥራ ስድስት ያለውን ደግሞ ተመልከቱ። በዚህ ክፍል እግዚአብሔር አያታለሁ በማለት መናገሩን ትመለከታላችሁ። ቃል ኪዳኑ በእግዚአብሔርና ስጋን በለበሰ ፍጥር ሁሉ መካከል ነው። ቀስተ ደመናን ባየን ቁጥር የእግዚአብሔር ኪዳን ትዝ ሊለን ይገባል። እግዚአብሔርም ኖኅን በእኔና በምድር ላይ በሚኖር ሥጋ ባለው ሁሉ መካከል ያቆምኩት የቃል ኪዳን ምልክት ይህ ነው አለው ሲል እንመለከታለን። ቁጥር 17 ይህ ኪዳን ከኖኅ ጋር ብቻ ሳይሆን ከመላው የሰው ልጅ ጋር የተደረገ ኪዳን መሆኑን ማስተዋል መቻል አለብን። የኖኅና የቤተሰቡን ኀጢአት ደግሞ ከዚህ በመቀጠል እንመለከታለን። በዚህ ምዕራፍ ቀሪ ክፍል የምንመለከተው በጣም አሳዛኝ ነገር ነው። ወዳጆቼ እዚህ ላይ አንድ ጥያቄ ሊነሳ ይችላል። እንደሚታወቀው በጥፋቱ አማካይነት ኀጢአተኞች በሙሉ ጠፍተዋል። ታዲያ እንዲህ ስንል በዚህ ምድር ላይ ምንም ኀጢአት አልነበረም ማለት ነውን? እንደዚያ ማለት እንዳልሆነ ደግመን ደጋግመን የምንመለከተው ጉዳይ ይሆናል። እስቲ ቁጥር ዐሥራ ስምንትን እኔ ከመርከብ የወጡት የኖ ልጆችም እነዚህ ናቸው፣ ሴም፣ ካም፣ ያፌት ካምም የከነአን አባት ነው ይላል። ለምንድን ነው የከነአን ልጅ ካም እዚህ ላይ የተጠቀሰው? በሁለት ምክንያቶች ነው ወገኖቼ። አንደኛውን ምክንያት ቆየት ብለን እንመለከታለን። ሌላውን ምክንያት ግን ሙሴ ይህን መጽሐፍ ሲጽፍ የእስራኤል ልጆች ወደ ምድረ ከነአን እየተጓዙ ነበረ። ስለ ሆነም በከነአን ስለ ወረደው የእግዚአብሔር ፍርድ ማወቃቸው ያበረታታቸዋል በሚል ሐሳብና መሠረት ነው ይህን እዚህ ላይ መጥቀስ ያስፈለገው። የኖኅ ልጆች እነዚህ ሦስቱ ናቸው፣ ከእነርሱም ምድር ሁሉ ተሞላች። ኖኅም ገበሬ መሆን ጀመረ፣ ወይንም ተከለ። ከወይን ጠጁም ጠጣና ሰከረ፣ በድንኳኑም ውስጥ ራቁቱን ሆነ ይላል። ከዚህ ጥቅስ እንደምንመለከተው የኖኅ ትልቁ ኀጢአት መስከሩ ነው። አንዳንድ ሰዎች የተለያዩ ምክንያቶችን በመፍጠር ኖኅን ከዚህ በደሉ ነጻ ሊያደርጉት ይሞክራሉ። ከሚያቀርቡት ምክንያት አንዱ ከዚያ በፊት ሰክሮ የታየ ሰው ስላልነበር የወይን ጠጅ የማስከር ባህሪ እንዳለው ሊያውቅ አይችልም የሚል ነው። ስለዚህ ነው ለመጀመሪያ ጊዜ ሰክሮ ቢገኝ ኀጢአት ሆኖ በእሱ አይፈረድም እያሉ ይከራከራሉ፣ ምክንያትን ያቀርባሉ። እንደሚታወቀው ከጥፋት ውሃ በፊት ስካር በኀጢአትነት አልተጠቀሰም። ልብ በሉ፣ ከጥፋት ውሃ በፊት ሰካራምነት ወይም ስካር በኀጢአትነት አልተጠቀሰም። ከቁጥር 22 እስከ 24 ያለውን እስቲ ረጋ ብለን እንመልከት። የከነዓን አባት ካምም የአባቱን ራቁትነት አየ፣ ወደ ውጪም ወጥቶ ለሁለቱ ወንድሞች ነገራቸው። ሴምም ያፌትም ሸማ ወስደው በጫንቃቸው አደረጉ፣ የኋሊትም ሄደው የአባታቸውን ራቁትነት አለበሱ፤ ፊታቸውም ወደ ኋላ ነበረ፣ የአባታቸውን ራቁትነት አላዩ። ኖህም ከወይን ጠጁ ስካር ነቃ፣ ታናሹ ልጁ ያደረገበትንም አወቀ ይላል። እዚህ ላይ ኖህ የተናገረውን እናስተውል፣ ምክንያቱም የኖህ ኪዳን ክፍል ሆኖ ወደፊት የሚነሣ ጉዳይ በመሆኑ እንዲህም አለ ከነዓን እርጉም ይሁን፣ ለወንድሞቹም የባሪያዎች ባሪያ ይሁን ሲል እንመለከታለን። አንዳንድ ሰዎች ይህ መርገም የሚያመለክተው ጥቁሮች የተረገሙ መሆናቸው ነው ይላሉ። ይህ አስተሳሰብ በጣም አስቂኝና መሠረት የለሽ ነው። ቅዱሳት መጻሕፍትም ይህን ከቶ ወይም ፈጽሞ አያስተምሩም። ሰዎች በተለያዩ ምክንያቶች ቆዳቸው ሊጠቁር ይችላል። ይህ ግን የውስጣዊ ኀጢአት ውጤት ተጽዕኖ ሳይሆን የውጫዊ የአየር ጠባይ ተጽዕኖ ውጤት ነው። ካም አልተረገምም። የተረገመው ከነአን ነው። ከነአን በምን አይነት ሁኔታ ለዚህ መርገም ላበቃው ነገር ተሳትፎ እንዳደረገም የምናውቀው ጉዳይ ወይም ነገር የለም። ይሁን እንጂ ከነአን የተጠቀሰው በዓላማ እንደሆነ ግልጽ ነው። እዚህ ላይ በድጋሚ ልናገር የምፈልገው ነገር ቢኖር ጉዳዩ የቀለም ጉዳይ አይደለም። የመንጣት ወይም የመጥቆርም ጉዳይ አይደለም። በጣም የሚያሳዝነው አንዳንድ ሰዎች መረገምን ከጥቁርነት ጋር ለማያያዝ የሚያደርጉት ሙከራ ነው። ይህ አስተሳሰብ በእግዚአብሔርም በሰውም ፊት ፍትሐዊነት የጎደለው ነው። እግዚአብሔር በፍጹም እንደዚህ አልተናገረም። ከተፈለገ የመጀመሪያዎቹ ሁለት ታላላቅ ስልጣኔዎች ማለትም የባቢሎናውያንና የግብፃውያን ስልጣኔዎችም የካም የሥራ ውጤቶች መሆናቸውን መጥቀስ ይቻላል። ለምንድነው እግዚአብሔር የኖኅን ኀጢአት እዚህ ላይ የጠቀሰው ልትሉ ትችላላችሁ። በጣም ጥሩ። የዘፍጥረትን መጽሐፍ የጻፈልን ሰው ቢሆን ኖሮ ሁለት ምርጫዎች ይኖሩት ነበር። አስተዋላችሁ? የዘፍጥረትን መጽሐፍ የጻፈልን ሰው ቢሆን ኖሮ ሁለት ምርጫዎች ይኖሩት ነበር። የመጀመሪያው የኖ ዐይነቱን ታላቅ ሰው ኀጢአት ሸፋፍኖ ያልፈው ነበረ። ልብ በሉ። የመጀመሪያ የኖ ዐይነቱን ታላቅ ሰው ኀጢአት ሸፋፍኖ ያልፈው ነበረ። በፍጹም በጽሑፍ ያሰፍረውም ነበረ። በሁለተኛ ደረጃ ደግሞ የዘፍጥረትን መጽሐፍ ሰው ጽፎ ቢሆን ኖሮ ማለት ነው፣ የኖህን ኀጢአት ከሚገባ በላይ በተጋነነ መልኩ ያቀርበው ነበረ። ሁለቱን ሐሳቦች አገኛቸው አይደል? አንደኛው የዘፍጥረትን መጽሐፍ ሰው ጽፎ ቢሆን ኖሮ ምን ያደርግ ነበረ? የኖህን ኀጢአት ሸፋፍኖ ያልፎው ነበር። ሁለተኛ ደግሞ የኖህን ኀጢአት በተቃራኒው አጋኖ ከመጠን በላይ ከፍ አድርጎ ደግሞ ያቀርበው ወይም ይጽፍልን ነበር። እግዚአብሔር ግን ወገኖቼ ለራሱ ዓላማ አሁን ባለበት መልኩ እንዲሰፍር አደረገ። የኖኅ ኀጢአት በጽሑፍ እንዲሰፍር የተደረገበት ሌላ ምክንያት አለ። ሮሜ ምዕራፍ 15 ቁጥር 4ን ተመልከቱ በመጽናትና መጻሕፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ የተጻፈ ሁሉ ለትምህርታችን ተጽፏልና ይላል። ሥጋ ምን ያክል ደካማ መሆኑን እንድንገነዘብልን ተጻፈ ማለት ነው። በገላትያ ምዕራፍ ሁለት ቁጥር አሥራ ስድስት ደግሞ ማንም ሕግን በመፈጸም እንደማይጸድቅ ተነግሮናል። ሥጋን የለበሰ ሁሉ በሕግ ሥራ አይጸድቅም። እንግዲህ ወገኖቼ የኖኅ ደካማ ጎን በጽሑፍ የተላለፈልን በምክንያት ነው ማለት ነው። እኔና እናንተ ክርስቲያን እንደ መሆናችን መጠን እንደ ኖኅ በወይን ጠጅ አንሰክር ይሆናል፣ አንጠጣም ይሆናል። ይሁን እንጂ ወዳጆቼ፣ እግዚአብሔርን በሚያሳዝን በተለያዩ ልብ በሉ በተለያዩ ኀጢአቶች ውስጥ ተዘፍቀን ይሆናል ምናልባትም ስለ ሕይወት ያለን ግንዛቤ በጣም የተሳሳተ ሊሆን ይችላል። የእግዚአብሔር ዓላማ ግን እኔና እናንተ የተሻለ ሕይወትን መኖር እንድንችል ማስተማር ነው። እግዚአብሔር ስለዚህ ድንቅ አድራጎቱ ለዘላለም የተመሰገነ ይሁን። ከቁጥር 25 እስከ 7 ያለውን እንመልከት። እንዲህም አለ ከነአን ርጉም ይሁን፣ ለወንድሞቹም የባሪያዎች ባሪያ ይሁን። እንዲህም አለ የሴም አምላክ እግዚአብሔር ይባረክ፣ ከናንም ለእርሱ ባሪያ ይሁን። እግዚአብሔር ያፌትን ያስፋ፣ በሴም ድንኳን ይደር፣ ከናንም ለነርሱ ባሪያ ይሁን ይላል። ቀደም ብለን እንደ ተመለከት ነው ሙሴ ይህን መጽሐፍ በሚጽፍበት ጊዜ የእስራኤልን ሕዝብ ወደ ምድረ ከነአን እየመራ ነበር። እስራኤላውያን የሴም ዘሮች ናቸው። ቁጥር 28ና ዘጠኝን ተመልክተን ትምህርታችንን እንደመድማለን። ኖኅም ከጥፋት ውኃ በኋላ ሦስት መቶ ሀምሳ ዓመት ኖረ። ኖኅም የኖረበት ዘመን ሁሉ ዘጠኝ መቶ ሀምሳ ዓመት ሆነ ሞተም ይለናል። ወዳጆቼ በእግዚአብሔር ፈቃድ ውስጥ መኖር፣ በእግዚአብሔር ፈቃድ ውስጥ መውጣትና መግባት ማለት ቀላል መስሎ ሊታየን ይችላል ስንናገር እንደ እግዚአብሔር ፈቃድ መመላለስ እንደ እግዚአብሔር ፈቃድ ደግሞ ልጆችን ወልዶ ማሳደግና ቤትን መንከባከብ ማለት ወዳጆቼ ታላቅ በረከት ነው። ዛሬ አባወራዎችንና አማወራዎችን ምጠይቀውም ማሳስበውም ይህንኑ ነው። ቤታችሁን በእግዚአብሔር ፈቃድ እየመራችሁ ነውን? እነሆ ማወራ ሆይ ልጆችሽን በምን አይነት መልክ በእግዚአብሔር ቃል ኰትኩተሽ በማሳደግ ላይ ትገኛለሽ? አባ ወራ ሆይ የቤቱ ራስ ሆነ፣ በቤት ውስጥ ብቻ ሳይሆን በውጪም በምሳሌ እንደምን ምን እየተመላለስክ ነው? እንግዲህ ሁላችንም የእግዚአብሔርን ይ ፈቃድ የሚያገለግል የእግዚአብሔርን ሐሳብ የሚያገለግል ልብ የታጠቀ ለቃሉም ደግሞ የቀና ሕይወትን እግዚአብሔር እንዲሰጠን እንጸልይ። ده نادر